በዚህ ዓመት የሚደረገው ምርጫ ባለፉት የአገሪቱ ምርጫዎች የታዩ ጉድለቶችን ለማረም መንግስት ቁርጠኝነት እንዳለው የኢትዮጵያ ፕሬዚዳንት አስታወቁ። የምርጫውን ሂደት ለማደናቀፍ የሚፈጸሙ ተግባሮችንም መንግስት በሕግና በስርዓት እንደሚያስተካክል አክለው ገልጠዋል። ፕሬዚዳንት ሳህለ ወርቅ ዛሬ በአገሪቱ ምክር ቤት መክፈቻ ላይ ባሰሙት ንግግር በምጣኔ ሀብት መስክም በቅርቡ ይፋ የተደረገው አገር በቀል የምጣኔ ሀብት ማሻሻያ ፕሮግራም ተግባራዊ እንደሚደረግ አመልክተዋል። መለስካቸው አምሃ ንግግራቸውን ተከታትሎ ተከታዩን አድርሶናል። ፕሬዚዳንት ሳህለ ወርቅ ዘውዴ ዛሬ ለሕዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት አባላት የጋራ ስብሰባ ያደረጉት ፖሊሲ አመላካች ንግግር በአገሪቱ ከአንድ ዓመት በፊት የተጀመረውን ለውጥ ስር ለማስያዝ ጠንካራና ሁሉን አቀፍ እንቅስቃሴዎች የሚደረጉበት እንደሆነ የሚጠቁም ይመስላል። ያለፈው አንድ ዓመት ተኩል ጊዜ በኢትዮጵያ ፖለቲካ፣ በዴሞክራሲ፣ በሰብአዊ መብቶች አያያዝ በፍትሐዊ ተጠቃሚነት በፍትሕ ሥርዓትና በኢኮኖሚ እንቅስቃሴ የነበረውን ሀገራዊ ጉድለት ማስተካከል የተጀመረበት ጊዜ እንደሆነ አስታውሰው 2012 ዓ ም የለውጡ ጉዞ የተሻለ መሠረት የምናስይዝበት ይሆናል ብለዋል። የፖለቲካ ሥርዓቱን ዴሞክራሲያዊ ለማድረግ ከሚወሰዱ እርምጃዎች መካከል በዚህ ዓመት እንደሚካሄድ የሚጠበቀው ሀገር አቀፍ ምርጫ አንዱ እንደሆነ ጠቁመው መንግሥት ለዚህ ያለውን ቁርጠኝነት አመልክተዋል። የምናካሂደው ምርጫ በተቻለ መጠን ባለፉት ምርጫዎች ያጋጠሙንን ግጠቶች በሚያርም መልክ እንዲከናወን ነፃና ዲሞክራሲ ሆኖ ከአማኒና ተቀባይነት ያለው እንዲሆን በፖለቲካ ልሂቃንና የመድአተ ህዝቡን ተሳትፎ ያረጋገጠ እንዲሆን ይደረጋል። እነዚህን ሶስት አስፈላጊ ጉዳዮች ለማሳጣት የመንግስት ቁርጠኝነትና ዝግጅት ብቻውን በቂ አይደለም። የኢትዮጵያ ህዝብ፣ የፖለቲካ ድርጅቶች፣ የሚዲያ ተቋማት፣ የፍጣኑና የሲቪክ ድርጅቶች ቀናነት፣ ተሳትፎና ለአንድ ሀገራዊ አላማ መስራት ወሳኝ ነው። የዚህን ዓመት ምርጫ ካለፉት ምርጫዎች የተሻለ ዴሞክራሲያዊ ማድረግ ከተቻለ ቀጣዮቹ የፖለቲካ ሂደቶች በጠንካራ መሰረት ላይ እንዲመሠረቱ ለማድረግ እድል እንደሚሰጥ ያስገነዘቡት ፕሬዚዳንቷ ይህንን ሂደት ለማሰናከል የሚፈጸሙ ህገወጥ ተግባራትን ለመግታትና ለመግራት መንግሥት ቁርጠኝነቱ እንዳለው ጠቁመዋል። መንግሥት ምርጫው ያለፉ ግድፈቶችንና ግድፈቶችን በሚያርም መልክ እንዲከናወን ነፃና ዲሞክራሲያዊ ተአማኒና ተቀጣይነት ያለው እንዲሆን እንዲሁም የፖለቲካ ሊቃንና መላው ሁሉን ተሳካ ያረጋገ እንዲሆን ከመስራት ባሻገር ሂዶ ሂደቱ ለማስተናከልና ለማድሰት የሚከናወኑ ህጎች ተግባራትን በህግና በስርአት የሚያስተካክል ይሆናል። ፕሬዚዳንት ሳህለወርቅ ዘውዴ ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት ንግግራቸው ሰፊ ትኩረት የሰጡት በምጣኔ ሀብቱ መስክ ይከናወናሉ ስላሏቸው የለውጥ ተግባራት ነው። የምጣኔ ሀብቱ የለውጥ ጉዞ የሚመራበት መርሃ ግብር ወይንም ፕሮግራም በጠቅላይ ሚኒስትር አብይ አህመድ በተቋቋመው ኮሚቴ በቅርቡ ይፋ በተደረገው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም እንደሆነም በንግግራቸው አመልክተው ማሻሻያው የሚያተኩርባቸውን ጉዳዮች ዘርዝረዋል። የመጀመሪያው የማክሮ ኢኮኖሚ መዛባትን ማስተካከል ሲሆን፣ ሁለተኛ ደግሞ ኢኮኖሚ መዋቅሮችን ማሻሻል። የኢኮኖሚ መዋቅር ማሻሻያ ፕሮግራሙ የኢንቨስትመንት ተባቢ ሁኔታ፣ የኃይል አቅርቦችን የቴሌኮም ዘርፍን ማሻሻልንና የሎጂስቲክ ስርዓትን ማቀላጠፍን ያካ ሶስተኛው የማሻሻያ ፕሮግራሙ ትኩረት ደግሞ የኢኮኖሚ ዘርፍ ማሻሻያ ነው። እሱም የግብርና ምሳማነትን የአምራት ዘርፉንና የቱሪዝም ዘርፍን ለማሻሻል እንዲሁም የሚያስገኘውን የውጭ ምንዛሪ ሀብት ለማስፋት የአገልግሎት ዘርፉ ለማቀላጠፍ ትኩረት ይበታል። ፕሬዚዳንቱ እንዳሉት በ2011 በጀት ዓመት ማክሮ ኢኮኖሚውን ወይንም አብይ ኢኮኖሚውን ከማቃናት አኳያ የተጀመሩ የተጠናከረ የገቢ ማሰባሰቢያ ሥራ ከልዩ ልዩ ምንጮች ለልማት የሚያግዝ የውጭ ምንዛሬ የማሰባሰብ ተግባር፣ የውጭ ብድር ጫናን ለማቃለል የዕዳ ማሸጋሸግ ድርድር ሥራዎችና የኤክስፖርት ገቢን በ2012 የማጠናከር ጥረት የበለጠ ተጠናክሮ የሚቀጥል ይሆናል። መንግሥት የውጭ ምንዛሬ ያገኝባቸዋል ተብለው ከሚጠበቁ ምንጮች አንዱን በተመለከተም ፕሬዚዳንት ሳህለወርቅ ይህንን ጠቅሰዋል። የያዝነው የበጀት ዓመት የተመረጡ የመንግሥት የልማት ድርጅቶችን በከፊል ወይም በሙሉ ወደ ግል የማዛወሩ እንዲሁም በመንግስትና በግብሰት አጋርነት የሚሰሩ ፕሮጀክቶች የመተግበሩ ስራ ተጠናክሮ ይቀጥላል። በቴሌኮም ሴክተር እንዲሁም በሱፐር ኮርፖሬሽን የሚገኙ የተወሰኑ ኩባንያዎች፣ ህክምና ፕሮጀክቶች በዚህ አመት በከፊል ወይም በሙሉ ወደ ግል የሚዛወሩ ይሆናል። ፕሬዚዳንቷ በንግግራቸው በተያዘው የበጀት ዓመት ከኢትዮ ቴሌኮም ሌላ ሁለት ኩባንያዎች የቴሌኮም አገልግሎት እንዲሰጡ ለማስቻል የኢትዮጵያ ቴሌኮሙኒኬሽን ባለሥልጣን የግል ኩባንያዎችን እንደሚያወዳደር ገልጸዋል። የመንግሥት የልማት ተቋማትን ወደ ግል ዘርፍ ለማዞር በሚደረገው ሂደት ከፍተኛ ጥንቃቄ እንዲደረግ አንዳንድ ዕውቅ የምጣኔ ሀብት ተመራማሪዎች እየመከሩ ይገኛሉ። ፕሬዚዳንቷ በሌሎች ዋና ዋና የለውጥ ዘርፎች ያደረጉትን ንግግር በሌላ ዝግጅት ለማቅረብ እንሞክራለን። መለስካቸው አማሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ